ማህደርረ ዜና የዛሬ ሶስት ዓመት ግድም ሳውዲ አረቢያ የምትመራቸው የአረብ መንግስታት ጦር የየመን ሁቴ አማጺያንን ይዞታ በጀት ሲደበድቡ የፖለቲካ ተንታኝ ዩሱፍ ያሲንን ጠይቄያቸው ነበረ። የመንን ማጥፋት የጀመረው ጦርነት ቀይ ባህርን ተሻግሮ አፍሪቃ ቀንድን እያሰጋ ይሆን? መላ ካልተበጀለት መለሱ፣ የቀድሞው ዲፕሎማት የት ይቀራል ብለው ያኔም፣ የአረብ ፋርሶች ፉክክር መስሎ ነበረ። ዛሬም የአረብ አረቦች ጠብነው። ምክንያቱም ዳፋውም የኤርትራ ጅቡቲን፣ የኤርትራ ኢትዮጵያን፣ የኢትዮጵያ ግብፅን የተዳፈነ ቁርሾ ይቀሰቅስ ሲሆን ላፍታም አብረን እንጠይቅ። በኤርትራ ጉዳይ ላይ በተከታታይ የሚዘግበው ፈረንሳዊው ጋዜጠኛ ሊዮናርድ ቬንሴት በ2013 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ዘአትላንቲክ አትላንቲክ ለተሰኘው አምደ መረብ በሰጠው መግለጫ ኤርትራን ለማሳመን ፈቃዱና ስልቱ ያላት ብቸኛ ሀገር አለ፣ ቀጠር ናት። ጋዜጠኛው ያለውን ለማለቱ ምክንያቱ ብዙ እውነትም ነው። ጥቂቱን እንጥቀስ። የጅቡቲና የኤርትራን የድንበር ውዝግብ ለማብረድ የምስራቅ አፍሪቃ የልማት በይነመንግስታት ባለሥልጣን ኢጋድ፣ የአፍሪቃ ህብረት፣ የተባበሩት መንግስታት ድርጅት ምናልባትም የአረብ ሊግ፣ ሌሎችም ማኅበራት ድርጅቶችና መንግስታት እንደ ዲፕሎማሲ ወግ ካስመራ ጅቡቲ መለስ ቀለስ ማለታቸው አልቀረም ነበረ። ፕሬዚደንት ኢሳያስ አፈወርቂንና ፕሬዚደንት እስማኤል ኡመር ጌሌን የሰላሙን ያፈራረሙት ግን ቀጠሮች ነበሩ። ጥቅምት 2012 የፕሬዚደንት ኢሳያስ አፈወርቂ ልዩ ጀት አብራሪ አውሮፕላኔቱን ጂዛን ሳውዲ አረቢያ አሳርፎም ጥገኝነት ጠየቀ። በስድስተኛ ወሩ ሚያዚያም ፕሬዚደንት ኢሳያስ ወደ ዶሃ ለመጓዝ ሲነሱም አውሮፕላን አልነበራቸውም። በምን ይብረሩ? አሚር ሐማድ ቢን ኸሊፋ አልታኒ የግል ጀት ትላኩላቸው። ፕሬዚደንት ኢሳያስ ዶሃ ደርሰው በተመለሱ በሁለተኛው ወሩ ደግሞ ሰኔ ላይ ቀጠር ዳህላክ ከቢር በተባለው የኤርትራ ደሴት ላይ የሀገር ጎብኚዎች ማዕከላትን ለመገንባት 115 ሚሊዮን የአሜሪካን ዶላር መመደቧን አስታወቀች። ቀጠር በዚያው ሰሞን ኤርትራ ውስጥ ማዕድን የሚያወጣውን የካናዳ ኩባንያን የ1 ቢሊዮን ዶላር ይዞታን ለመግዛት ከኩባንያው ጋር ድርድር ጀምራም ነበረ። ከሽምግልና እስከ ግል ወዳጅነት፣ ከመዋለ ንዋይ ፍሰት እስከ ዲፕሎማሲ ድጋፍ የነበረው የዶሃ አስመሮች ጥብቅ ወዳጅነት ካለፈው ሳምንት ጀምሮ በርግጥ ትዝታ ብጤ ነው። ምክንያት የአረቦች ጠብ ጠቡ የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት አዲስ የኃይል አሰላለፍ አስከትሏል። በዚህ በቀጠርና በአጎራባች ሀገሮች መካከል የተፈጠረው ውዝግብ ያስከተለው የኃይል አሰላለፍ ማለት በአረቡ ዓለም እንደገና በአፍሪካ ቀንድ አንዳንዱ ያው ከሳውዲ አረቢያና ጋር ተሰልፏል። ሌላው ደግሞ እዛ ውስጥ ላለመግባት ፈራተባ ያለ የዚህ የኩዌቱ አሚር የጀመረው ጥረት እንደግፋለን፣ ሀገሮቹ እንዲታረቁ እንደገና ሰላም እንዲፈጠር እንፈልጋለን በአይነት ነው። ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ባህሬን፣ ግብፅና የመን በቀጠር ላይ የጣሉት የዲፕሎማሲ ያየር የየብስና የባህር መስመር እገዳን ኤርትራ ደግፋለች። ጅቡቲም ልክ እንደ ኤርትራ የሳውዲ አረቢያውን ጎራ ተቀይጣለች። ከኤርትራ ጋር የገጠመችውን ደም አፋሳሽ ውዝግብ በጦርነት የለም ሰላምም የለም አይነት መርህ ያዳፈነችው ኢትዮጵያ በቅጡ ያልጠናቸው ሶማሊያና ከቀጠርም ከሳውዲ አረቢያም ጋር ጠንካራ ወዳጅነት ያላት ሱዳን የኩዌቱ አሚር የጀመሩትን የሽምግልና ጥረት እንደግፋለን በሚል ዲፕሎማሲያዊ ብልሃት በገለልተኝነት ለመቆም ሞክረዋል። የብራስልሱ ወኪላችን ገበያው ንጉሴ እንደሚለው ግን የአረቦቹ ጠብ ወትሮም በየውስጣቸው ወይም አንዳቸው ከሌላቸው ጋር ግጭትና ቁርቁስ ያልተለያቸውን የአፍሪካ ቀንድ አካባቢ ሀገራትን የተወነካከረ ሰላም ማበጡ አይቀርም። ብዙዎቹ በተለይ የአፍሪካ ቀንድ ሀገሮች እርስ በእርሳቸውም ይሁን በውስጣቸው የፖለቲካ ችግሮች ያሉባቸው፣ ውዝግቦች ያሉባቸው ናቸው። ስለዚህ ከዚህም ቀደም ቢሆን እነዚህ የገልፍ ሀገሮች ተቀናቃኝ ወገኖችን እየደገፉ አንዴም ሲያስታርቋቸው፣ አንዴም ደግሞ ሲያጣሏቸው እንደቆዩ ነው ነው የሚታወቀው። ስለዚህ አሁንም ያን ቀናዳ በመጠቀም ማን ከማን ወገነ በሚል እንደገና ይህንን ክፍፍልና ግጭት ሊያባብሱት ወይ እንዲቀሰቅሱት ይችላሉ የሚል ስጋት ነው ያለው። ጠመንጃ ያማዘዘ ጠባቸው በቀጠሮች ሽምግልና የበረደው፣ አዋሳኝ ድንበራቸው በቀጠር ጦር የሚጠበቀው፣ ከቀጠር ጠቀም ያለ ገንዘብ የሚያገኙት ኤርትራና ጅቡቲ በጣም ለተሻለ ጥቅም ከቀጠር ባላጋሮች ጎን መሰለፋቸው የዶሃ መሪዎችን ላጸፋ እርምጃ መገፋፋቱ በርግጥ አያስደንቅም። የቀጠር የመጀመሪያ እርምጃ ጅቡቲና ኤርትራ አወዛጋቢ ድንበር ዱሜራ ኮረብታና ደሴት ላይ የሰፈረውን ሰላም አስከባሪ ሰራዊቷን ወደ ሀገሯ መመለስ ነበረ። አራት መቶ ሀምሳ የሚገመተው የትንሽቱ ሀገር ሰላም አስከባሪ ሰራዊት ባለፈው ማክሰኞና ሮብ አካባቢውን ለቆ ወጣ። የቀጠር ጦር የለቀቀውን አካባቢ የኤርትራ ሰራዊት ተቆጣጥሮታል መባሉ ጅቡቲን ማመልከቻዋን ይዛ የአፍሪቃ ህብረትና የተባበሩት መንግስታት ድርጅትን ደጅ እንድትጠና አስገድዷታል። የአፍሪቃ ህብረት ሁለቱ ሀገራት እንዲታገሱን የተማጸ ነው። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ዛሬ በጉዳዩ ላይ እየተነጋገረበት ነው። ግብፅና ሳውዲ አረቢያ በበኩላቸው የቀጠር ጦር በለቀቀው ስልታዊ ግዛት የየራሳቸውን ጦር ለማስፈር መፍቀዳቸው እየተነገረ ነው። ከምነገር ባለፍ በርግጥ ሁለቱ መንግስታት በይፋ አላረጋገጡም። ተረጋገጠም አልተረጋገጠ የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት መዘዙ ምናልባት አዲስ አበባንም መነካካቱ አይቀርም። ይሄ ቦታ በጅቡቲ ላዕላዊ መሬት ወይም የኤርትራ ላዕላዊ መሬት መሆን ብቻ ሳይሆን የዛ የደቡባዊ ባበል መንደብ በጣም የሚጠብበት ወደ አስራ ስምንት ኪሎ ሜትር ኤዥያው ፓርቱና የአፍሪካው ፓርቱ የሚታይበት ቦታ ነው። እንዳውም እዛ አንድ ድልድይ ይሰራል ተብሎ በአንድ ወቅት እንደ ዛሬ አያርገውና የተባለበትን ቦታ ነው እና በጣም በጣም አስፈላጊ ቦታ ነው፣ ስትራቴጂ አስመልክቶ። ያ ብቻ ሳይሆን ግን የግብፅ ሰራዊት በኢትዮጵያ ቦርደር አካባቢ መስፈሩ ኢትዮጵያ መቀበሏ እንግዲህ ራሱን የቻለ ሌላ ጉዳይ ነው። የአፍሪካ ሕብረት ኮሚሽን ፕሬዝደንት ሙሳ ፋኪ መሐመት፣ ጅቡቲና ኤርትራ ጠቡን ከሚያባበስ እርምጃ እንዲታቀቡ አደራ ብለዋል። መሐመት ዛሬ ባሰራጩት መልእክት ድርጅታቸው አወዛጋቢውን ድንበር የሚጎበኝ የመልክተኞች ጓድ ሰሞኑን እንደሚልክ አስታውቀዋለም። የብራስልስ ወኪላችን ገበያው ንጉሴ እንደሚለው ግን ጉዳዩ ከዲፕሎማሲ ሽንገላ ባለፍ ጥብቅ ጥንቃቄ ካልተደረገበት መዘዙም ኢትዮጵያንም መንካቱ አይቀርም። በኤርትራና በጅቡቲ መካከል አለመግባባት አሁን ሌሎች ቀዳዳውን ለመድፈን የሚያደርጉት ጥረት ይኖራል። ያ ደግሞ የኢትዮጵያን መንግስት የሚያሳስበው ነው የሚሆነው። ምክንያቱም ቃታር መሆነች ወይም ሌላ ሀገር እዛ አካባቢ ወታደሮችን ሲያሰፍር ወይም ሲያነሳ የሚጠቃው ሀይል በሀይል አሰላለፍ በአካባቢ ያለውን የሀይል አሰላለፍ ሊለውጠው የአረቦቹ ጠብ እንደ ጅቡቲ ኤርትራ ሁሉ የሶማሌዎችን የተዳፈነ ልዩነት ዳግም ያቀጣጠለ መስሏል። ሶማሊያም ሞቃዲሾ ላይ የሶማሊያ ፌዴራዊ ሪፐብሊክ የሚባል አንድ መንግስት አላት። ሀርጌሳ ላይ የሶማሊላንድ ሪፐብሊክ የሚባል ሌላ መንግስት አላት። ጋርዌ ላይ የፑንትላንድ ራስገዝ የሚባል ሌላ መስተዳደር አላት። ሶስት ዓለም አቀፍ እውቅና ያለው የሞቃዲሻው መንግስት በሳውዲ አረቢያ የሚመራውን ጎራ እንዲደግፍ ሪያዶች 80 ሚሊዮን የአሜሪካን ዶላር ጉርሻ ሊሰጡት ቃል ገብተውለት ነበር ይባላል። ፕሬዚደንት መሐመድ አብዱላሂ መሐመድ ወይም ፎርማጆ ግን እንደ ኢትዮጵያና ሱዳን ሁሉም ገለልተኝነትን የመረጡት እስካሁን። የሞቃዲሾው የሶማሊያ ፌዴራዊ ሪፐብሊክ ከሚያስተናብራቸው ግዛቶች አንዷ ፑንትላንድ ግን የሞቃዲሾ አቋምን ተቃርና ከነ ሳውዲ አረቢያ ጎን ቆማለች። ሶማሊላንድን ከአዲስ አበባ እስከ ካይሮ ከለንደን እስከ ዋሽንግተን የሚገኘው መንግስታት በይፋ እንደ መንግስት እውቅና አንሰጥም ይሏታል። ስልታዊ መሬቷ፣ አየሯ፣ ወደቧን ሲፈልጉ ግን እንደ መንግስት እየተደራደሩ እንደ መንግስት ይዋዋሏታል። ባለፈው ዓመት የተባበሩት አረብ ኤምሬቶች በርበራ ወደብ ላይ ጦር ሰፈር ለማቋቋም መስማማቷም ተዘግቦ ነበረ። አረቦች ሰሞኑን እንደገና እንደ መንግስት አስታወሷት። የሞቃዲሾው መንግስት ገለልተኛ ነኝ ይበል እንጂ፣ የፑንትላንድ እና የሱማሌላንድ ግዛቶች ደግሞ በቀጥታ ከሳውዲዎች ጎን የቆሙ መሆናቸውን አረጋግጠዋል፣ ወይም ያረጋግጣሉ ነው የሚባለው። ምክንያቱም ቀጥተኛ የሆነ ግንኙነት ነው ያላቸው በተለይ በቁም ከብት ንግድ ላይ። የአረቦቹ ጠብ የምዕራቡም የምስራቁንም ሀያል ዓለም እያነጋገረ እያከራከረ፣ አንዳንዴ እያሻማም ነው መዘዙ ከሰሜን እስከ ደቡባዊ አፍሪቃ የሚገኙ መንግስታትንም መነካካቱ አልቀረም። የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት ግን ጠቡ ከተካረረ ከመካከለኛው ምስራቅ ቀጥሎ የሚጎዳው የአፍሪካ ቀንድ ነው። ኤርትራም ኢትዮጵያም አሁን ያለው የዚህ የሰላም አልባ ጦርነት አልባ ሁኔታ ለሁለቱ ያሰለቸ ጉዳይም ነው። በዚህ ምክንያት ሁኔታውን እንዲነሳ የማድረጉ ጉዳይ ይሆናል እና እኔ እንደምታው ከዚህ በፊት ያነሳ ነው። ይህንን የአረቡ ዓለም ቁርቁስ ቀይ ባህር ተሻግሮ ወደ አፍሪካ ይመጣል ያነው ጉዳይ በየቀኑ በመሬት ያለውን እውነታ እየሆነና አካባቢውን እያመሰ መገኘቱ ነው የሚያሳይ። የአውሮፓ ህብረትና አባላቱ ጠቡ በድርድር እንዲረገብ እየጠየቁ ነው። ዩናይትድ ስቴትስ ለሳውዲ አረቢያም ለቀጠርም የቢሊዮን ቢሊዮናት ዶላር ጦር መሳሪያ ትሸጣለች። ፕሬዚደንቷ፣ የፋርስ ባህረ ሰላጤ አካባቢ ሀገራት ቀጠር አሸባሪዎችን ትደግፋለች ብለው ነግረውኝ ነበር ይላሉ። የአሜሪካ ውጭ ጉዳይ ሚኒስትር ግን ሽምግልና ባይ ናቸው። ፕሬዚዳንት ትራምፕ ግን የሳውዲዎችን ወገን የሚደግፉ መሆናቸውን ምልክት ያሳያሉ ነው የሚባለው። አውሮፓ አንደኛ፣ ከትራምፕ አቋም አንጻር እንደምታውቀው አውሮፓና የትራምፕ አቋም ተጻራሪ ሆኖ እየሄደ ነው። አውሮፓውያኖቹ አካባቢው ቢረጋጋና በዛ ላይ በዚህ በአይሲስ ላይ ያለው ጦርነት በተቀናጀ መልክ ብሄድ ነው የሚቀጥለው ቋሚ የሆነ ፖሊሲ አላቸው ከሞላ ጎደል ከአሜሪካኖቹ በተሻለ ሁኔታ በውይይት እንዲፈታ ችግሮቹ ከውይይት ባለፈ ወደ ሌላ ነገር እንዳያመሩ የሚል አቋም ነው ያለው። በአውሮፓ ደረጃ እስካሁን ጠቡን ለማርገብ ግልጽ ዲፕሎማሲያዊ ጥረት የጀመረችው ኩዌት ብቻ ናት። የቱርክ ፕሬዝደንት ረሰብ ጠይብ ኤርዶሃን እስከተገባደደው የረመዳን ወር ማብቂያ ድረስ አረቦች ልዩነታቸውን በውይይት እንዲፈቱ አደራ ብለዋል። እስካሁን ግን ከጠበኞቹ የቁረቁስ ፍትጋ እንጂ የሰላም ጭላንጭል አልታየም። ነጋሽ መሐመድ ነኝ። ቸር ያሰማል።